የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። አድማ ወልቂጤ ላይ ጀረኪናው ጭኖ ሲሄድ ከነ ጀረኪናው አስር ጀረኪና ጭኖ በጀረኪናው ሲይዞ ትዕይት መጥቶብ

ገዳዮ ዳግ ይቅረቡልን ማች ቤተሰቦቻችን ደግሞ ነገ ካሳ ያገኙ በሚለው ህብረተሰቡ ነው አኩርፎ የተቀመጠው። ትናንትና ግብር የራሱ ስግ ነበር። መሬ እንደዛው ነው። ገና አሁን ወደ ወረዳዎች ሁላ እየሄደ ነው። የጠፋው የሰብ ነብስ ነው። ከራሳቸው ውጡ ማህበረሰብ ነው የሞቱት። ያነጋገርናቸውን የከተማይቱ ነዋሪዎች ድምፅ ነው የሰማችሁት። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። የኢትዮጵያ መንግስት በአሸባሪነት ከፈረጀው ከፈረጀውና ሸኔ እያለ ከሚጠራው ታጣቂ ቡድን ጋር

ግንኙነት አላችሁ በሚል የተጠረጠሩ ስምንት መቶ መምህራን የሁለት ወር ደሞዝ እንዳልተከፈላቸው የአሜሪካ ድምፅ ያነጋገራቸው አንድ መምህር ተናገሩ። የዚህም ዘገባ ዝርዝር ደርሶናል፤ ከመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ የካቲት 14 2015 ዓ.ም። ጤና አስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ

ቢል አንድራዴ ለስርጭት ምህንድስና ቆንጅ ይታየ ደግሞ ለሰዓቱ የዓለም ዜና ተሰይመዋል። እስከ ምሽቱ አራት ሰአት አብረናችሁ እን ዘልቃለን ከተቀሩ ባል ደረቦቻችን ጋር በመሆን አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየነኝ።

የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር እና አጋሮቹ ለደቡብ ሱዳን ስደተኞች ምርጃ የሚውል የ1.3 ቢሊዮን ዶላር ድጋፍ ተማጽነዋል። ዩኤንኤችሲአርና 108 የሰብአዊ ረድኤትና የልማት አጋሮቹ ሆነው የጠየቁት ገንዘብ በዚህ እንደ አውሮፓውያን አቆጣጠር 2023 ዓ ም ለ2.2 ሚሊዮን ደቡብ ሱዳናውያን ስደተኞች ጥበቃና እርዳታ የሚውል መሆኑን

ዩኤንኤችሲአር አስታውቋል። ገንዘቡ ለስደተኞቹና ለሚያስተናግዷቸው በኢትዮጵያ በኮንጎ ዲሞክራሲያዊ ሪፐብሊክ በኬንያ ሱዳንና ዩጋንዳ ያሉ ማህበረሰቦችን ለመደገፍ እንደሚውል ነው ድርጅቱ ያስታወቀው። በሌላ የሰብዓዊ ረድኤት ነክ ዜና የሶማሊያ የእርዳታ ሰራተኞች የለጋሾች መሰላቸት እያሳሰባቸው መሆኑን አስታውቀዋል።

ሶማሊያ በበርካታ አስርተ ዓመታት ባልታየ ድርቅ በተጎዳችበት በአሁኑ ወቅት የሚሰጣት ሰብአዊ እርዳታ ሊቀነስ እንደሚችል የጠቆሙት የሀገሪቱ የእርዳታ ሰራተኞች ጉዳዩ ስጋት ውስጥ ከጥቶናል ነው ያሉት። የለጋሾች መሰላቸትና በዓለም ዙሪያ ሰብአዊ እርዳታ የሚያስፈልጋቸው በርካታ ቀውሶች በመኖራቸው ምክንያት ሶማሊያ የምታገኘው ሰብአዊ ድጋፍ መጠኑ ሊቀነስባት እንደሚችል የረዴት ሰራተኞቹ ስጋታቸውን አሰምተዋል።

የሚያቀርቡ የሶማሊያ መንግስትና የሰብአዊ ረድኤት ድርጅቶች በዚህ እንደ አውሮፓውያን የዘመን አቆጣጠር በ2023 ዓ ም በሶማሊያ 7.6 ሚሊዮን ዜጎችን ለመርዳት የሚውል 2.6 ቢሊዮን ዶላር ድጋፍ መማጸናቸው ይታወሳል። በመጪው የመፀው ወቅት በቂ ዝናብ የማይጥል ከሆነና የሰብአዊ ረድኤት ድጋፉ ካልቀጠለ በስተቀር ከባድ ቸነፈር ሊከሰት ይችላል የሚል ስጋት አሰምተዋል።

በደቡብ አፍሪካ አስተናጋጅነት የባህር ኃይል ልምምድ የሚያደርጉት የሩሲያና የቻይና መርከቦች ትናንት ሰኞ ደቡብ አፍሪካዋ ሪቻርድ ቤይ ባህረ ሰላጤ መቆማቸው ተገልጿል። በዩክሬን ጦርነትና ቻይና ራስ ገዟን ታይዋንን በሚመለከት የምትከተለው ፖሊሲዋ ይበልጡን እየከረረ ባለበት በዚህ ወቅት በዓለም አቀፍ ደረጃ ውጥረቶች እየተጋጋሉ መሆኑን ያወሳው የሮይተርስ ዘገባ

በመሆኑም የዓለም ሀያላን አፍሪካ ውስጥ ተጽዕኖቸውን ለማሳደር ፉክክር ላይ እንደሆኑ አመልክቷል።

ደቡብ አፍሪካ ከሩሲያና ከቻይና ጋር የምታደርገው የባህር ኃይል ልምምድ መደበኛ ልምምድ እንደሆነ እየተናገረች ነው። ይሁን እንጂ ሮይተርስ ሲያነጋገራቸው ደቡብ አፍሪካ ያሉ የስድስት የኔቶና የአውሮፓ ሕብረት አባል ሀገሮች ዲፕሎማቶች የጦር ልምምዱን እንዳወገዙ ተናግረዋል። ዩክሬንን በሚመለከት ገለልተኛ አቋም እንደምትከተል የምትናገረው ደቡብ አፍሪካ ባለፈው አመት ሩሲያን ባወገዘው የተባበሩት መንግስታት ድርጅት ውሳኔ ላይ ድምፀ ተአቅቦ ማድረጓ

የሚዘነጋ አይደለም። ተንታኞች በበኩላቸው ደቡብ አፍሪካ ለአስር ቀናት የሚዘልቅ የጦር ልምምድ ለዚያውም ሩሲያ ዩክሬንን የወረረችበት አንደኛ ዓመት በሚታሰብበት በዚህ ወቅት ማስተናገዷ አደገኛ አካሄድ ነው ይላሉ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው።

ዩክሬን ዋና ከተማ ኪቭን ትናንት በድንገት የጎበኙት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ደግሞ ፖላንድ ጉብኝት ላይ ናቸው። ፕሬዚደንቱ ዛሬ በፖላንድ ዋና ከተማ ዋርሶ ከሚገኘው ታሪካዊ ቤተ መንግስት ሩሲያ ዩክሬን ላይ ወረራ የከፈተችበትን አንደኛ ዓመት መታሰቢያ አስመልክተው የሚያደርጉት ንግግር

በከፍተኛ ደረጃ እየተጠበቀ ነው። ፕሬዚደንት ባይደን በንግግራቸው የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ ሀገራቸውን ከጥቃት እንዲከላከሉ ለመርዳት

ዩናይትድ ስቴትስ የኔቶ አባል ሀገሮችና ምዕራቡን ዓለም ምን ያህል እንዳስተባበረች አጉልተው ያስረዳሉ ተብሎ ይጠበቃል። የዋይት ሀውስ የብሔራዊ ጸጥታ አማካሪ ጄክ ሰለቫን በሰጡት ቃል ፕሬዚደንት ባይደን በዚሁ ስፍራ ባለፈው ዓመት መጋቢት ወር ላይ ንግግር ማድረጋቸውን አስታውሰው የዛሬውም ንግግራቸው ኔቶና ዩናይትድ ስቴትስ ለዩክሬን እየሰጡ ስላለው ድጋፍ

መሰረታዊ ጥያቄዎችን የሚመልስ እንደሚሆን አስረድተዋል። ባይደን ከአንድ አመት በኋላ ለሁለተኛ ጊዜ በፖላንድ ያደረጉትን ጉብኝት ከፕሬዚደንቱ አንደርዘጅ ዱዳ ጋር በመወያየት ነው የጀመሩት። በሌላ ዜና የሩሲያው ፕሬዚደንት ቭላዲሚር ፑቲን ከዩናይትድ ስቴትስ ጋር ባለን የኒውክሌየር መሳሪያ ቁጥጥር ውል

መሳተፋችንን እናቋርጣለን ሲሉ ተናገሩ። በእንግሊዝኛ የአህጽሮት ስሙ ኒው ስታርት ተብሎ የሚጠራውና በሁለቱ ሀገሮች መካከል እንደ አውሮፓውያን አቆጣጠር በ2010 የተደረሰው የመጨረሻው የኒውክሌር መሳሪያ ቁጥጥር ውል ሁለቱም ሀገሮች ከ1550 በላይ የኒውክሌር ተተኳሾችን እንዳያከማቹ የሚቆጣጠር ሲሆን

ውሉ ተግባራዊ የሚሆንበት ጊዜ እንደ አውሮፓውያን አቆጣጠር በመጪው 2026 ዓ ም ያበቃል። ፑቲን ለሩሲያ ፓርላማ ዛሬ ባሰሙት የሀገር ሁኔታ መግለጫ ንግግር

አሁኑኑ ከውሉ ሙሉ በሙሉ እንወጣለን ማለታችን አይደለም ያሉ ሲሆን፣ አስከትለው ዩናይትድ ስቴትስ የኒውክሊየር መሳሪያ ሙከራ የምታደርግ ከሆነ እኛም ሙከራችንን ለመቀጠል ዝግጁ መሆን አለብን ማለታቸው ተጠቅሷል።

በቱርክና በሶሪያ የድንበር አካባቢ ትናንት ሰኞ በደረሰው ሌላ ርዕደ መሬት ቢያንስ ስምንት ሰዎች መሞታቸው ተዘግበዋል። ከሁለት ሳምንታት በፊት በዚያው የሁለቱ ሀገሮች ድንበር አካባቢ በደረሰው ኃይለኛ የመሬት መናወጥ ቁጥራቸው ወደ አርባ አምስት ሺህ የሚጠጋ ሰዎች መሞታቸው የሚዘነጋ አይደለም።

የትናንቱ የመሬት መናወጥ በርዕደት መለኪያው በሪክተር ስኬል ላይ 6.4 ያስመዘገበ ሲሆን የደረሰውም ከሁለት ሳምንታት በፊት ርዕደ መሬቱ በደረሰበትና እጅግ ከባድ ጉዳት ባስከተለባት የሃታይ ክፍለ ግዛት ከተማ እንደሆነ ተዘግቧል። የትናንትናው ነውጥ ሶሪያ፣ ዮርዳኖስ፣ ሌባኖስ፣ ግብፅን ጨምሮ በርካታ ሀገሮች ውስጥ የተሰማ ሲሆን ከመጀመሪያው በኋላ 6.4 ኃይል ያስመዘገበ የመሬት ነውጥ ተከትሏል

እንደነበረ ታውቋል። ሀታይ ክፍለ ግዛት ውስጥ በርካታ ህንፃዎች ተደርምሰዋል። የእርዳታ ሰራተኞችም ከፍርስራሾቹ ውስጥ መውጫ ያጡ ሰዎችን እየፈለጉ ናቸው። የሶሪያ ባለስልጣናት በበኩላቸው አሌፖ ውስጥ ስድስት ሰዎች እንደተጎዱ አስታውቀዋል።

የቱርክ ፕሬዝደንት ሬቼፕ ጠይብ ኤርዶዋን ትናንት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተነጋግረዋል። ከዚያ ቀደም ሲል የውጭ ጉዳይ ሚኒስትር ብሊንከን ዩናይትድ ስቴትስ ለቱርክና ለሶሪያ የ100 ሚሊዮን ዶላር ተጨማሪ ድጋፍ እንደምትሰጥ ቃል ገብተዋል። ይህም ለሁለቱ ሀገሮች ዩናይትድ ስቴትስ የለገሰችውን እርዳታ ወደ 185 ሚሊዮን ዶላር ከፍ አድርጎታል።

በመጨረሻም የስፖርት ዜና። ዛሬ ሩዋንዳ ላይ በተካሄደው ቱዲ ሩዋንዳ የተባለው ዓለም አቀፍ የብስክሌት ውድድር በሶስተኛው ዙር እሽቅድምድም ግሪን ፕሮጀክት የተባለውን ክለብ ወክሎ የሚወዳደረው ኤርትራዊው ሄኖክ ሙሉ ብርሃን ማሸነፉ ተዘግቧል። ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።

ቆንጅ ታየን፣ ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የዕለተ ማክሰኞ ምሽት የካቲት 14 2015 ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አበባየሁ ገብያው ይሆናል። ጃን ድራይደን የስቱዲዮ ምስልና ድምፅ ያቀናብርልናል። አድማጮች ወደ

አፍሪቃዊ ማንነት ያላቸው ገጸ ባህርያትን የያዙ መጽሐፍት ለአፍሪካ ሕፃናት ያላቸውን ጠቀሜታ አስመልክቶ ማብራሪያ የሰጡት በኢትዮጵያ ባህል፣ ታሪኮችና አፈ ታሪኮች ላይ ተመስርቶ የተጻፈው ጀምበር የተባለው መጽሐፍ ደራሲ ብስራት ደበበ ናቸው። በሁለተኛው አጋማሽ ይመለሳሉ። ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አብይ ርዕስ

ወልቂጤ ከተማ አድማ ላይ ናት። በደቡብ ክልል ጉራጌ ዞን ወልቂጤ ከተማ ባለፈው ሳምንት በመጠጥ ውሃ ችግር ሳቢያ ሰላማዊ ሰልፍ ለማድረግ የወጡት ሶስት ሰዎች መገደላቸውን ተከትሎ የተደረገው ከቤት ውስጥ ያለመውጣት አድማ ዛሬም ቀጥሏል። ባንክ ቤቶችን ጨምሮ የመንግስትና የግል ተቋማት ዝግ መሆናቸውን ነዋሪዎች ይናገራሉ። አድማውን ያደረጉት ሰላማዊ ሰዎችን ገድለዋል የተባሉ የመንግስት ጸጥታ ኃይሎች

ለሕግ እንዲቀርቡና ለሟች ቤተሰቦችም ካሳ እንዲከፈል ለመጠየቅ መሆኑን እነኚሁ ነዋሪዎች ተናግረዋል። ዮናታን ዘብዲዎስ ነው የተከታተለው። ባለፈው ሳምንት ወልቂጠብ ውስጥ ከተገደሉት ሦስት ሰዎች መካከል አንዱ ጀዋር አለሙ ሲሆን አባቱ አቶ አለሙ ክፍሌ ልጃቸው ምንም ውስጥ ተሳትፎ ያልነበረው የውሃ መቅጃ ጀርካን በባጃጅ ጭኖ ውሃ ፍለጋ ላይ እያለ እንደተገደለባቸው ተናግሯል። ፍትህ እንዲሰጣቸውም ጠይቀዋል። ጀረኪናው ጭኖ ሲሄድ

እነ ጀረኪናው ነው። አስር ጀረኪና ጭኖ በጀረኪና ሲዞ ትይት መጡብኝ። መኪና ነበረ የሚነዳው ባጃጅ። እኔ ወዲያውኑ

ሬሳ ይዞ ሲያመጡብኝ ቤት ሲያመጡት ረ ቤቱ ገብቶ ይውጣ አሉኝ። በቃ ይመስላል ሬሳ ሲመጣ ቤት መታቀብ አለበት አለም እንዴ። በቤቴ አንድ ብልቃት ውሃ በማጣቴ መስጊድ ውሰዱልኝ አልኳቸው እና ቤተሰብ ሳይሰናበተው በዛ ወስጄ ቀበርኩ። በዚህ አይነት ሀዘን ገጠመኝ። ይኸው የቀበረም ያስቀበረም ይኸው ውሃ ቢሆንም በችግር ላይ ያለ ነው። ሌላው ስማቸው እንዳይጠቀስ ጠየቁ የከተማው ነዋሪም

ከተማው ውስጥ መደበኛ እንቅስቃሴ መቋረጡን ተናግሯል። የመንግስት ተቋም የግድ ተቋም የሚባል ምንም፣ የከተማ ባጃጅ፣ የከተማ ታክሲዎች ምንም ነገር የለም። ሁሉም ነገር ዝግ ነው። አሁን ላይ ማለት ነው እኮ ቶሎ በቃ ወደ ሽምግልናና ጉዳዩ ሲያልቅ ብቻ ነው ወደ ስራ መግባት ያለብን የሚለው ነገር ነው። አድማው የተነገረው አሁን እኮ አድማው የሚመራው ይሄ ነው የሚባል አካል እኮ የለም። ሁሉም በየራሱ ራሱ ፈልጎ ያደረገት ያደረገው ነገር ነው። እኚሁ ነዋሪም ለአድማው ምክንያት ነው ያሉትንም ያስረዳሉም።

ገዳዮች በህግ ይቅረቡልን፣ ማች ቤተሰቦቻችን ደግሞ ነገ ካሳ ያገኙ በሚለው ህብረተሰቡ ነው አኩርፎ የተቀመጠው። ትናንትና ግብር የራሱ ስግ ነበር፣ ዛሬም እንደዛው ነው። ገና አሁን ወደ ወረዳዎች ሁላ እየሄደ ነው። የጠፋው የሰው ነፍስ ነው። ከራሳቸው ወጡ ማህበረሰብ ነው የሞቱት።

እነሱ ደግሞ ትክክለኛ ካ ሲያገኙ ህግ ዳኘ ነው ሰው እያለ ያለው ማለት ነው። ይሄ ደግሞ የሁሉ ሰው ጥያቄ ነው። መንግስት ደግሞ በትልትነት ነው ያለፈው። ከተማው ወደ መደበኛ እንቅስቃሴ እንዲገባ ጥረት እያደረገ መሆኑን የደቡብ ክልል ፖሊስ ኮሚሽነር አለማዮ ማሞ ተናግሯል። ይሄ ለማረጋጋት የሚደረገው ስራ ከተለያዩ የመንግስት የህዝብ አካላት ጋር የሀገር ሽማግሌዎች ጋር ውይይቶች ተደርገዋል። ነገር ግን ተኛ ቀን ሰባተኛ ቀን የያዘ አመፅ የቀጠለበትና ቤት ዘግቶ የመቀመጥ

የመንግስት አካላትን ከመስማት ባሻገር ሕገወጥ ከኋላ ተቀምጦ ፌስቡክ የሚመሩ የሚመሩ ሰዎችን የመመራት ጠንደንሲ ነው በቀጠና ያለው እና ይህን ችግር ለመፍታት ሰዎቹ እየሰሩ ነው ያሉ ነገር ግን ወልቅተ ከተማ ዛሬ ሰባተኛ ቀን ይዟል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት ባወጣው ሪፖርት ሶስት ሰዎች ደረታቸውና ጭንቅላታቸውን በጥይት ተመትቶ መሞታቸውን ማረጋገጡን ገልጾም የህግ ተጠያቂነት እንዲረጋገጥና ለተጎጂዎች ካሳ እንዲከፈላቸው አሳስቧል።

የኢሰማኮ የሰብአዊ መብቶች ክትትልና ምርመራ ክፍል የክልል ኃላፊ አቶ ኢማድ አብዱልፈታ ፖሊስ የወሰደው እርምጃ ተመጣጣኝ አለመሆኑ ይናገራሉ። ሰልፈኛው ሰልፎ ከተጠራበት ዓላማ አንጻር በሌላ ባነሰ ያነሰ ጉዳት ሊያስከትሉ በሚችሉ ሁኔታዎች ሰልፉን መቆጣጠር ይቻል ነበር። የሰው ህይወት ሳይጠፋ ማለት ነው። ያ ነው መሆን የነበረበት እንጂ ሰልፈኞቹ ሙሉ በሙሉ ምንም ችግር አልነበረም ሰላማዊ ነበረ ማለት አይቻልም።

ድንጋይ መወራወሮች ነበሩ። ንብረቶች ላይ የደረሱ ጉዳቶች ነበሩ፣ እሱም አይካድ ነው። ሆኖም ግን ያም ቢሆን ፖሊስ ሰልፍን ስበትን በምን መልኩ መበተን እንዳለበት የተቀመጡ አሰራሮች አሉ። ከዛ አንጻር ላይ ታዩ ክቶች አሉ የሚል መደምደም ያለ የክልሉ ፖሊስ ኮሚሽነር ግን በዚህ እንደማይስማሙ ነው የተናገሩት። የረኪና ይዘው የወጡ ሰዎች

ሳ የሆኑ የወጡ ሰዎች እኮ ህገ ወጦች ናቸው። የጦር መሳሪያ ይዞ የወጡ ባነር ይዞ የወጡ የመኪና መንገድ እየዘጉ በሰው ህይወት ላይ በሰው ንብረት ላይ አደጋ ያደረሱ አካላት አሉ። ስለዚህ እነዚህ አካላትን ምንድን ነው የተፈጠረው የሚለው ነገር እንደዚሁ ወይ ወርዶ ማጣራት ነው ሪፖርት መደረግ የነበረበት አየር ላይ አክቲቪስቱ የሚነዛው ነገር ወስቶ ሪፖርት ማቅረብ ተገቢነት የለው መሬት ላይ ያለው እውነት ምንድን ነው የሚል ነገር መጣራት

ነው የነበረበት። መሬት ላይ ያለ እውነት ይሄ አይደለም። መሬት ላይ ያለ እውነት ሲፈልጉ በምስል ልናሳይ እንችላለን፣ በቪዲዮ ማቅረብ እንችላለን። ምንድን ነው የተፈጠረው ነገር በቀጠናው የሚለው ነገር የከተማው ነዋሪዎች በበኩላቸው ሰልፉ ከውሃ ውጪ ፖሊስን አስቆጥቶ የሚያስተኩስ ምንም አይነት የፖለቲካ አጀንዳ የተንጸባረቀበት እንዳልነበር ተናግሯል። ፖሊስ በአመፅ የተጠረጠሩ አስራ አምስት ሰዎችን ማሰሩን ተናግሯል።

ውሃ ስራ ጋር ተያይዞ የተያዙ አሉ። ከዚህ ውጭ ደግሞ በግልጽ አመት ላይ ሲሳተፉ የነበሩ አካላት የተያዙ አሉ። እስከ አስራ አምስት የሚጠጉ አካላት አሁን ተይዞ ምርመራ የተጣረባቸው ይገኛል። በሰላማዊ ሰልፍ ላይ የነበሩ ሰዎችን ግድያ ተከትሎ በወልቂተ ከተማ ቤት ውስጥ የመቆይታ ድማም የተጀመረው ባለፈው ሳምንት የካቲት ስምንት ሁለት ሺ አስራ አምስት ዓመተ ምህረት ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።

አመሰግናለሁ ዮናታን። ተከታዩ ዘገባ ደግሞ አድማጭ ተመልካቾቻችን ወደ ወለጋ ይወስደናል። የኢትዮጵያ መንግሥት በአሸባሪነት ከፈረጀው እና ሸኔ እያለ ከሚጠራው ታጣቂ ቡድን ጋር ግንኙነት አላችሁ በሚል የተጠረጠሩ ስምንት መቶ መምህራን የሁለት ወር ደሞዛቸው እንዳልተከፈላቸው የአሜሪካ ድምፅ ያነጋገራቸው አንድ መምህር ተናግረዋል።

የኦሮሚያ ክልል ትምህርት ቢሮ መምህራኑ ደሞዝ ያልተከፈላቸው ከልማት መዋጮ ጋር በተያያዘ መግባባት ላይ ባለመደረሱ ነው ይላል። ፀሐይ ዳምጠው ዝርዝሩን ይዛለች።

ምዕራብ ወለጋ መነሲቡ ወረዳ በሚገኝ አንድ ትምህርት ቤት እንደሚያስተምሩ በስልክ የገለጹልን ስማቸው እንዲጠቀስ ያልፈለጉ መምህር የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብለው የሚጠሩ ታጣቂዎችን ትረዳላችሁ በሚል ደሞዝ እንዳልተከፈላቸው

ተናግረዋል። ከኦነግ ሸኔ ጋር ግንኙነት አላችሁ፣ ከእነሱ ጋር ተስማምታችሁ ነው ገጠር ውስጥ እየኖራችሁ ያላችሁ ተብለን ነው የተከለከል ነው። ደሞዛችንን እንዲሰጡን ለምን እንደከለከሉን ስንጠይቃቸው ደግሞ ከታጣቂዎች ጋር እያበራችሁ ስራ አቁማቸዋል ነው የሚሉን።

እኛ እስካሁን ልጆች ይዘን እየተቸገርን ነው። በኪራይ ቤት ውስጥ ነው የምንኖረው፣ የምንከፍለው የለንም። አሁን ችግር ላይ ነው ያለነው። ከስምንት በቱ በላይ መምህራን እንሆናለን። እኛ ብቻ ሳንሆን ወደ ስልሳ የሚጠጉ የቀበሌ ማናጀሮች አሉ፣ እነሱም ደሞዝ ተከልክለዋል። ነገር ግን ይህ ችግር ሁሉ ባለበት ሁኔታ

አንድም ቀን የመማር ማስተማር ሂደቱ ተስተጓጉሎ አያቅም። የኦሮሚያ ክልል ትምህርት ቢሮ የሕዝብ ግንኙነት ኃላፊ አቶ ኤፍሬም ተሰማ መምህራኑ ደሞዝ ያልተከፈላቸው ከልማት መዋጮ ጋር በተያያዘ መግባባት ላይ ባለመደረሱ መሆኑን ጠቅሰው ከኦነግ ሸኔ ጋር ግንኙነት አላችሁ ተብለው ደሞዝ ስለተከለከሉት መምህራን መረጃ እንደሌላቸው ተናግረዋል። በትክክል ግንኙነት እንዳላቸው መረጃ ከተገኘ ግን በሕግ እንደሚጠየቁ ተናግረዋል።

ሰዮ ወረዳ በሚገኘው ኢፈቶኩማ አንደኛ ደረጃ ትምህርት ቤት መምህር የሆኑት አቶ ዘላለም ሽማ በበኩላቸው ደሞዝ የሚከፈላቸው ወር በገባ ከአስራ ሁለተኛው ቀን ጀምሮ መሆኑን ገልጸው ነገር ግን እስካሁን የሁለት ወር ደሞዝ እንዳልተከፈላቸው ተናግረዋል። ምክንያቱን ስጠየቁም በቄለም ወለጋ ደምቢዶሎ ከተማ ላይ ለሚገነባው የባህል ማዕከል ከደሞዛቸው እንዲቆረጥ መታዘዙን መስማታቸውን ያስረዳሉ። ሜንዳ ገላት ሜንዳ በሲሶ

የተከለከሉት ደሞዝ ነው። በአጠቃላይ የሰየ ወረዳ እና ደሚዶሎ ከተማ መምህራን በማስፈራራት ደሞዝ እየተከለከልን ነው፣ እየተቆረጠብን ነው። አሁን እኛ ስለ መብታችን ስንጠይቅ የልማት አደናቃፊዎች ሸኔ ናችሁ እየተባልን እንፈረጃለን። ነገር ግን ሰው ሲቸገር ነው መብቱን የሚጠይቀው። ምክንያታቸውም የቄሌ ሞለጋ የባህል ማዕከል ለመስራት ነው ብለው ሳያወያዩን ደሞዛችንን ያዙብን።

አሁን ስድስት ልጆች ይዤ በችግር ላይ ነው የሚገኘው። መምህራኑ የቤተሰብ አስተዳዳሪ በመሆናቸው አስቸኳይ መፍትሔ እንዲሰጣቸው ጠይቀዋል። የኦሮሚያ ክልል ትምህርት ቢሮ ሕዝብ ግንኙነት ኃላፊ አቶ ኤፍሬም ተሰማ ከልማት መዋጮ ጋር በተያያዘ ደሞዛቸው ያልተከፈላቸው መምህራን ጉዳይ አፋጣኝ መፍትሔ እንዲሰጠው ከሚመለከተው አካል ጋር እየተወያዩ መሆኑን ለአሜሪካ ድምፅ ገልጸዋል።

አና ቶኮ ቶኮራቲ መምህራን ከአንዳንድ ወረዳዎች በተለያዩ መዋጮ ምክንያት አልፎ አልፎ ሁሉም መምህር ሳይሆኑ የተወሰኑ ደሞዛችን ተይዞብናል እያሉ ይደውሉልናል

የዚህ ወር እንዳልተከፈላቸው ገልጸውልኛል። ለምሳሌ ከጊዳሚ ነግረውኛል። ይህ ችግር ደግሞ ከመዋጮ ጋር የሚያያዝ እንደሆነ አንስተውልኛል። ይህን ችግር ለማጣራት ወደ ቄለም ወለጋ ዞንና የወረዳ ትምህርት ጽህፈት ቤቶች በስልክ ደውለን አግኝተናቸው ችግሩን እንዲያጣሩ ተስማምተናል። ችግሩ በቅርብ ጊዜ መፍትሄ ያገኛል። አቶ ኤፍሬም አክለው የመምህራኑ ችግር ተጣርተው መፍትሄ እንዲበጅለት ከዞንና ከወረዳ አመራሮች ጋር መነጋገራቸውን ገልጸዋል።

ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን አመሰግናለሁ። አድማጮች፣ ተከታዩ ዓለም አቀፍ ርዕስ ደግሞ ወደ አውሮፓ ይወስደናል። የአውሮፓ ህብረት በሩሲያ የአልማዝ ምርት ላይ ማዕቀብ ለመጣል ማውጣት ማውረድ ይዟል።

የአውሮፓ ህብረት ሩሲያ ዩክሬንን የወረረችበትን የመጀመሪያ ዓመት በሞስኮ ላይ ተጨማሪ ማዕቀቦችን በመጣል በያዘው እቅድ እያሰበ ነው። ቀደም ሲል በህብረቱ የተጣሉት ማዕቀቦች የነዳጅ ዘይት፣ ጋዝ፣ የድንጋይ ከሰል፣ ብረታ ብረት፣ ሲጋራ፣ ቮድካና ወርቅ በመሳሰሉት የሩሲያ ምርቶች ላይ የተነጣጠሩ ነበሩ። የአሁኑ የህብረቱ ማዕቀብ ዝርዝር ደግሞ ሩሲያ ወደ ውጭ ከምትልካቸው ምርቶች አንዱን ዋነኛ ምርቷን ያካትታል ተብሎ ይጠበቃል

አልማዝ። ሊዛ ብራያንት ለአሜሪካ ድምፅ ባጠናቀረችው በዚህ ዘገባ ይህ የአልማዝ ማዕድን ምርቷ ለአዲሱ የህብረቱ ዕቅድ ትኩረት ምክንያት የሆነበትን ለማወቅ የአልማዝ ንግድ መናኸሪያ ወደሆነችው የቤልጅጓ አንትወርፕ አቅንታለች። ዝርዝሩን እንደሚከተለው አቀርበዋለሁ።

ይህች ታሪካዊ ከተማ ከዩክሬን የጦር አውድማዎች በእጅጉ ርቃ የምትገኝ ትመስላለች። ይሁን እንጂ ሩሲያ በምታመርተው የአልማዝ ማዕድን የተነሳ እንዲህ በርቀት ከምትታይበት በቀረበ መልኩ ከጦርነቱ ተሳስራለች። ወደ አውሮፓ ህብረት የሚገባው ሁሉም ጥሬ የአልማዝ ማዕድን ማለት ይቻላል እዚህ ነው ዋነኛው መዳረሻው። በአጠቃላይ በዚህ የዓለም የአልማዝ ማዕድን ገበያ ከሚቀርበው አንድ አራተኛው ወይም ከዚያ በላይ የሚሆነው ምርት

ከሩሲያ ነው የሚመጣው ሞስኮ ለከፈተችባት ጦርነት ግዙፍ የገንዘብ ምንጭ በመሆን እያገለገለ ነው ስትል ዩክሬን ከአሁን ቀደም በሩሲያ የአልማዝ ምርት ላይ ማዕቀብ እንዲጣል ግፊት ስታደርግ ቆይታለች ታዲያ በዚህ ጥያቄ የትኩረት ቀለበት ውስጥ ያለውና በከፊልም በሩሲያ መንግስት ይዞታ ስር የሚገኘው ትልቁ የአልማዝ ማዕድን ማምረቻና ሽያጭ ኩባንያ

አልሮሳ ነው። ዋሽንግተንና ለንደን ባለፈው ዓመት በሩሲያ የአልማዝ ምርቶች ላይ ማዕቀብ ቢጥሉም የአውሮፓ ሕብረት ግን በጊዜው ያን ከማድረግ ተቆጥቦ ነበር። አንዳንድ የህብረቱ የሕግ አውጪዎች ታዲያ አሁን ያ ሁኔታ እንዲቀየር ግፊት በማድረግ ላይ ናቸው። ሀያ ሰላሳ የንባብ ቡድን የተሰኘው ስብስብ አባል በሆኑ ግለሰብ የወጣው ሪፖርት እንደጠቆመው አራተኛ ክፍል ደርሰው መሠረታዊ የንባብ ክህሎት የሚያጥራቸው ልጆች ቁጥር

ከሰባት ዓመት በፊት ከነበረው 78 በመቶ ወደ 82 በመቶ አድጓል። ይህንን ለመቀልበስ አንዳንድ የግል ትምህርት ቤቶች ለትምህርት ከሚያውሉት ሰዓት 25 በመቶ አድማጮቻችን፣ የቴክኒክ እክል ያጋጠመን ይመስላል። ቀድ የቀደመው ዘገባ ሳያልቅ ነው ሌላኛው ሁለተኛው ዘገባ የቀጠለው

የተስተካከለ ነው እንደተስተካከለም ወደ ስርጭታችን እንመለሳለን። እስከዚያው ግን የዘገባውን ይህች ታሪካዊ ከተማ ከዩክሬን የጦር አውድማዎች በእጅጉ ርቃ የምትገኝ ትመስላለች። ይሁን እንጂ ሩሲያ በምታመርተው የአልማዝ ማዕድን የተነሳ እንዲህ በርቀት ከምትታይበት በቀረበ መልኩ ከጦርነቱ ተሳስራለች። ወደ አውሮፓ ሕብረት የሚገባው ሁሉም ጥሬ የአልማዝ ማዕድን ማለት ይቻላል።

እዚህ ነው ዋነኛው መዳረሻው። በአጠቃላይ በዚህ የዓለም የአልማዝ ማዕድን ገበያ ከሚቀርበው አንድ አራተኛው ወይም ከዚያ በላይ የሚሆነው ምርት ከሩሲያ ነው የሚመጣው። ሞስኮ ለከፈተችባት ጦርነት ግዙፍ የገንዘብ ምንጭ በመሆን እያገለገለ ነው ስትል ዩክሬን ከአሁን ቀደም በሩሲያ የአልማዝ ምርት ላይ ማዕቀብ እንዲጣል ግፊት ስታደርግ ቆይታለች። ታዲያ በዚህ ጥያቄ የትኩረት ቀለበት ውስጥ ያለውና በከፊልም በሩሲያ መንግሥት ይዞታ ስር የሚገኘው

ትልቁ የአልማዝ ማዕድን ማምረቻና ሽያጭ ኩባንያ አልሮሳ ነው። ዋሽንግተንና ለንደን ባለፈው ዓመት በሩሲያ የአልማዝ ምርቶች ላይ ማዕቀብ ቢጥሉም የአውሮፓ ሕብረት ግን በጊዜው ያን ከማድረግ ተቆጥቦ ነበረ። አንዳንድ የህብረቱ የሕግ አውጪዎች ታዲያ አሁን ያ ሁኔታ እንዲቀየር ግፊት በማድረግ ላይ ናቸው።

የአንትወርፑ የአልማዝ ማዕድን ገበያ የብዙዎች ደም ፈስሶበት ለዓለም ገበያ የሚበቃው አልማዝ ግብይት እንዲወገድ በማስቻል ረገድ ግንባር ቀደሙ ነው። አንትወርፕ የአልማዝ ማዕድን ምርት በዚህ መልክ ለዓለም ገበያ እንዳይበቃ በማስቻል የምትጫወተው ግንባር ቀደም ሚናን መቀጠልም በጣም አስፈላጊ ነው። ምክንያቱም የሩሲያም የአልማዝ ማዕድን ምርት በተመሳሳይ

ለብዙዎች ደም መፍሰስ መንስኤ በመሆን ከዚሁ የሚፈረጅ ነውና። በአንጻሩ የአንትወርፕ የአልማዝ ኢንዱስትሪ ሰዎች በሩሲያ የአልማዝ ማዕድን ምርት ላይ ማዕቀብ መጣል በሺዎች የሚቆጠሩ የሥራ ዕድሎችን ሊያሳጣ ይችላል የሚል መከራከሪያ ያሰማሉ። እናም በቀላሉ ፈተናውን እንደ ሸቀጥ ወደ ሌሎች ያዛምታል ባይ ናቸው።

እዚህ ካልተሸጡ ከሌላ ስፍራ ሊሸጡ ይችላሉ። እናም ሕገወጥ የገንዘብ ዝውውርን ለመቆጣጠር አሊያም ከሽያጩ የሚገኘው ገንዘብ ለሽብር ሥራዎች ማስፈጸሚያ የሚውልበትን መንገድ መቆጣጠር ከማትችልበት የግብይት መረብ ውስጥ ሊገኝ ይችላል። እዚህ አንትወርፕ ላይ ግን በዓለም በጣም ጥብቅ የሆነ ቁጥጥር ሥርዓት አለን።

የአንትወርፕ ከንቲባም በበኩላቸው የሩሲያ የአልማዝ ማዕድን እንዳይገባ የመከላከሉን ሐሳብ ይቃወማሉ። ጽሕፈት ቤታቸው የአሜሪካ ድምፅ ላቀረበላቸው የቃለመጠይቅ ግብዣ እስካሁን ምላሽ አልሰጠም። ይሁንና ፖለቲከኞችና የአንትወርፕ የኢንዱስትሪው ሰዎች በጋራ የሚስማሙበት አንድ ጉዳይ ቢኖር የሩሲያ የአልማዝ ምርት የሚተላለፍና የሚደርስባቸውን ስፍራዎች ለመከታተል የሚያስችል ዓለም አቀፍ ስርዓት መዘርጋት የሚለው ነው።

ያን እንዴት እውን ማድረግ ይቻላል? በሚለው ላይም የአውሮፓ ሕብረት እና ሌሎች በኢንዱስትሪ የበለጸጉ ሀገሮች ውይይት መያዛቸውን ዘገባዎች አመልክተዋል። ውጥኑ ሊሰራ እንደሚችል የጥናት ቡድኖች ያምናሉ። ሆኖም ማስጠንቀቂያዎች ግን አላጡም።

ማሳካት የሚቻል ነው ብለን እናስባለን። ሆኖም ብዙ ቅንጅትና ቴክኒካዊ ስሌቶችን የሚጠይቅ ነው። ጥያቄዎቹም ማን የቦርዱ አባል ይሁን፣ የቱንስ ያህል አካታች ሊሆን ይችላል የሚሉት ናቸው።

ምክንያቱም አንድ ግዙፍ አደጋ አለ ያም ትልልቆቹ የአልማዝ ገበያው አንቀሳቃሾች የዚህ አካል መሆን ላይፈልጉ በመቻላቸው። የቫን ፕሬምት ቢሮ ሩሲያ ወደ ውጭ ሀገር የምትልከውን የአልማዝ ምርት ዝውውርና ሞስኮ በዩናይት ስቴትስ እና በሌሎች አገሮች የተጣሉባትን ማዕቀቦች ለማምለጥ እያራመደች ያለውን አሰራር ሲከታተል ቆይተዋል።

በአንጻሩ ሕግ አውጪዎች የአንትወርፕን ስርዓቱ የተሟላ የአልማዝ ንግድ መናኸሪያነት እና ተቀባይነት ያለው መልካም ስም ለማጽናት በፍተሻ ማረጋገጥ የሚያስችል ጥብቅ የክትትል ስርዓት መዘርጋትን ጨምሮ ህብረቱ ማዕቀቦችን መጣሉ አስፈላጊ ነው ብለው ያምናሉ።

ክቡራትና ክቡራን አድማጭ ተመልካቾቻችን ለምሽቱ የመጨረሻ ወዳደረግነው የመጽሔቱ ዘገባ እንሻገራለን። ወደ ደቡብ አፍሪቃም ይወስድናል። በደቡብ አፍሪካ የወጣ አንድ ሪፖርት እንደጠቆመው ከኮቪድ-19 ወረርሽኝ ጋር በተያያዘ ከዚያ ወዲህ የልጆች መሠረታዊ የንባብ ክህሎት እጅግ ቀንሰዋል ይላል። መንግስት ችግሩን ለመቅረፍ እንደሚጥር ቢገልጥም በደቡብ አፍሪካ ከሰላሳ በመቶ በላይ የሚሆኑት የሁለተኛ

ክፍል ህጻናት ፊደሎችን መለየት፣ ማንበብ እንደማይችሉ ሪፖርቱ ይፋ አድርገዋል። አራተኛ ክፍል ከደረሱት አብዛኞቹ ደግሞ መሠረታዊ ንባብ እያዳገታቸው ነው ይላል ዘገባው። ይህን ለማሻሻል አንዳንድ የግል ትምህርት ቤቶች ጥረት በማድረግ ላይ ናቸው። ያን ቦርማን ከጆሃንስበርግ የላከውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል።

ሀያ ሰላሳ የንባብ ቡድን የተሰኘው ስብስብ አባል በሆኑ ግለሰብ የወጣው ሪፖርት እንደጠቆመው አራተኛ ክፍል ደርሰው መሠረታዊ የንባብ ክህሎት የሚያጥራቸው ልጆች ቁጥር ከሰባት ዓመት በፊት ከነበረው ሰባ ስምንት በመቶ ወደ ሰማንያ ሁለት በመቶ አድጓል። ይህንን ለመቀልበስ አንዳንድ የግል ትምህርት ቤቶች ለትምህርት ከሚያውሉት ሰዓት ሀያ አምስት በመቶውን ለንባብ በመዋል ላይ ናቸው። ወሂዳ ቶልበርት ባታ

ግሎሎ አካደሚ የተሰኘው ትምህርት ቤት ርዕሰ መምህር ናቸው። ከመንግስት፣ ከግል እንዲሁም ከሞዴልሲ ትምህርት ቤቶች የመጡ ተማሪዎችን ተቀብለናል። ሁሉም አንድ የሚያደርጋቸው ነገር ቢኖር ማንበብ አለመቻላቸው ነው። አንድ ቀላል ቃል እንኳን ማንበብ አይችሉም ነበር።

ስለዚህ ወደኋላ ተመልሰን ሁለተኛ፣ ስድስተኛ፣ አንዳንዴም ስምንተኛ ክፍሎችን ቃላትን ማንበብ ማስተማር ነበረብን። ይህ ውስብስብ ጉዳይ ነበር፤ ምክንያቱም ስምንተኛ ክፍል የደረሱት ሃሪ ፖተር የተሰኘውን መጽሐፍ ካለ ችግር ማንበብ መቻል ነበረባቸው። የጀማሪ ተማሪዎች የትምህርት ኃላፊ የሆኑት ነሊ ሎንግ የወላጆች እገዛ እጅግ አስፈላጊ እንደሆነ ይናገራሉ።

if there's a need for the parent to come and get strategies from the school ወላጆቹ ልጆቻቸውን ለመርዳት እንዲችሉ አንዳንድ ዘዴዎችን ማወቅ ከፈለጉ ወደ ትምህርት ቤቱ መጥተው ከአስተማሪዎቹ ጋር ቀጠሮ መያዝ ይችላሉ። ይህን ድጋፍ ነው ከትምህርት ቤቱ የሚያገኙት። ኒክ ስፖል በስቴለንቦሽ ዩኒቨርሲቲ የኢኮኖሚክስ ረዳት ፕሮፌሰር እና የጥናት ሪፖርቱ አዘጋጅ ናቸው። የደቡብ አፍሪካው መንግስት እቅድና ፕላን እንደሚያስፈልገው ይናገራሉ።

በአሁኑ ወቅት ንባብን በተመለከተ አገራዊ የሆነ እቅድ የለም፣ በጀትም የለም። እቅድም ሆነ በጀት ከሌለ ምንም አይነት ለውጥ ማየት አትችልም። በደቡብ አፍሪካ ያለው ትልቁ ችግር የንባብ ችግሩን ለመፍታት የፖለቲካ ቁርጠኝነቱ የለም። በአገሪቱ የትምህርት ሚኒስቴር የሚገኙ ባለሥልጣናት፣ ችግሩን አምነው የትምህርት ቤቶች ተሳትፎና ከክፍል ክፍል የመዘዋወር ሁኔታው ባለፉት 20 ዓመታት እንደተሻሻለ ይናገራሉ።

የመሰረታዊ ትምህርት ክፍል ኃላፊ ስቲፈን ቴይለር ችግሩ በደቡብ አፍሪካ ብቻ የተወሰነ አይደለም ይላሉ። የደቡባዊና ምስራቅ አፍሪካ የትምህርት ጥራት ቁጥጥር የተሰኘው ስብስብ ውስጥ ተሳታፊ ነን። በቀጠናው የሚገኙ 14 ሀገሮች ውስጥ የስድስተኛ ክፍል ተማሪዎች ላይ በማተኮር በንባብና ሂሳብ ዘርፍ የተደረገ ዓለም አቀፋዊ ጥናት ነው።

የንባብ ችሎታ መዳከም በደቡብ አፍሪካ ብቻ የሚታይ ችግር አይደለም። እንደውም በቀጠናው ከአማካዩ በትንሹ ከፍ ያለንን። የትምህርት ሚኒስቴር ባለሥልጣናቱ እንደሚሉት በርከት ያሉ ተማሪዎች ከሁለተኛ ደረጃ ትምህርት ቤቶች በመመረቅ ላይ በመሆናቸው የአገሪቱ የትምህርት ሁኔታ የብዛት መሻሻል በማሳየት ላይ ነው።

እንግዲህ ወልዴን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት የማክሰኞ ምሽት ዝግጅታችንን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በኢትዮጵያ ሰዓት አቆጣጠር የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ ሁለት መሆኑን ያመለክታል። ለዚህ ክፍል ቀዳሚ የሆነው ትምህርት ነው።

የዛሬው የትምህርት ቅንብርም ቀደም ብሎ እንደሰማነው ዘገባ ሁሉ ከንባብ ጋር የተዛመደ ነው። የመጀመሪያው ኢትዮጵያዊ ልዕለ ጀግና ወይም በእንግሊዝኛው አጠራር ሱፐር ሂሮ ገጸ ባህሪ የሆነው ጀንበር በ11 የሀገር ውስጥና

ዓለም አቀፍ ቋንቋ ተተርጉሞ ሊሰራጭ መሆኑ ተገልጧል። በኢትዮጵያ ባህል ታሪኮችና አፈ ታሪኮች ላይ ተመስርቶ የተጻፈው ይህ መጽሐፍ አፍሪቃዊ ህጻናትን ከማንነታቸው ጋር የሚያቆራኝ በራስ መተማመንን የሚያጎለብትና ስኬትን የሚያስተምር ነው ተብሏል። ደራሲው ብስራት ደበበ የመሰረተው ኢታን ኮሚክ የተሰኘ ተቋምም በሌሎች አፍሪቃዊ ጸሐፊያን የተደረሱ አፍሪቃዊ ሰንስእል ወይም ኮሚክ መጽሐፍትንም ያሳትማል።

በዚህ ወር እየተከበረ የሚገኘውን የወርሃ የካቲቱን የጥቁሮች ወር ታሳቢ በማድረግ ስመኝሽ የቆየ አፍሪቃዊ ማንነት ያላቸው ገጸ ባህርያትን የያዙ መጽሐፍት ለአፍሪቃ ህጻናት ምን ፋይዳ አላቸው ስትል በተከታዩ ዘገባዋ ትጠይቃለች። ነው እንደ አውሮፓያን አቆጣጠር በ2018 ሆሊውድ ለተመልካቹ ያቀረበው ብላክ ፓንተር ፊልም ባልተለመደ መልኩ አፍሪካውያንን ባለስኬት ጀግኖች አድርጎ በመሳል

በተለይ አፍሪካውያንና ጥቁሮችን ክብር ያጎናጸፈ ፊልም ነበር። የቀድሞ የአሜሪካ ቀዳማዊት እመቤት ሚሼል ኦባማን ጨምሮ በዓለም ዙሪያ የሚገኙ ጥቁሮች ለብላክ ፓንተር አድናቆታቸውን እየቸሩ ባሉበት ወቅት ታዲያ የመጀመሪያው ኢትዮጵያዊ ልዕለ ጀግና ወይም ሱፐር ሂሮ

በሰም ስዕል ወይም ኮሚክ መጽሐፍ አማካኝነት ለገበያ በቅቶ ነበር። በጣም ኮሚክስ መስርቼ ያስተዋወቅኩኝ። ከዛ በኋላ ጀንበርን ለቀኩኝ። በጣም ደስ የሚለው ነገር ደግሞ ልክ የዛን ሰሞንም ነበር ብላክ ፓንተር ለመጀመሪያ ጊዜ ለፊልም የቀረበው እና ብዙ ሰው ከዛ ተነስቶ

ሌላ ታሪኮችን ሲፈልግ ይህንን ታሪኮች ማግኘት ጀመረ። ጀንበር ማግኘት ጀመሩ። በጣም ደሳ ናቸው እና እሱም በጣም ረዳ። ጀንበር የሚል ስያሜ የተሰጠውን ልዕለ ሀያል ወይም ሱፐር ሂሮ የፈጠረው ብስራት ደበበ የ13 ዓመት ለጋ ወጣት እያለ ወደ አሜሪካ ሲመጣ ይከታተላቸው የነበሩትና በዓለም ዙሪያ በስፋት የሚታወቁት እንደ ሱፐርማንና ባትማን የመሳሰሉት የሆሊውድ ገጸ ባህሪያትን ሲመለከት ለምን ጥቁር አልሆኑም

ለምን እኔን የመሰሉ ኢትዮጵያዊ ማንነት ያላቸው ልዕለ ጀግናዎችስ የሉም? የሚል ጥያቄዎች እንደፈጠሩበት ያስታውሳል። እንዴት እስከ ዛሬ ድረስ እኔ እንደምወደው አይነት ትረካዎች፣ እንደ ባትማን እንደ ስፓይደርማን አይነት ትረካዎች ቢሆኑ ወይም በኢትዮጵያዊ በአፍሪካዊ የሆነ ልዕለ ጀግና የኛን ታሪኮች የኛን ባህሎች የሚያሳይ በንደኛ እንጀራ ሚበላ ምን ሚል እንዴት እስከ ዛሬ አላየሁም

ብዬ የዛኛው ሀሳብ ይመጣል እንደ አውሮፓያን አቆጣጠር በ1966 ዓ ም በአሜሪካ ሰንድ ስዕል ወይም ኮሚክ መጽሐፎች ውስጥ ለመጀመሪያ ጊዜ የታየው ጥቁር ልዕለ ሀያል ገጸ ባህሪ ማርቪል በተሰኘው አሳታሚ የታተመው ብላክ ፓንተር ቢሆንም ከዛ በፊትም የተጻፉ እንደ ላየንማን የተሰኙ ጥቁር ጀግና ገጸ ባህርያትም እንደነበሩ አንዳንድ ጥናቶች ያሳያሉ እነዚህ ጥቁር ልዕለ ጀግናዎችን የያዙ መጽሐፍት

በዋናነት ጥቁር ህፃናት ራሳቸውን የሚመስሉ ገጸ ባህርያትን እንዲያዩና እንዲነቃቁ የሚያደርግ ሲሆን በማህበረሰባቸው ውስጥ ከፍ ያለ ስራን እንዲሰሩም ያነሳሳቸዋል። በስራትም ጀንበር የተሰኘውን የመጀመሪያ ኢትዮጵያዊ ልዕለ ጀግና ሲፈጥር ይህን አስቦ እንደሆን ይናገራል። ዋና ዋና ጥቅማቸው ምንድን ነው? አሁን እኔ ሳሌግ እነ ባትማን ሱ

አይደለም። የጃፓኒዞችንም ካራክተሮችን አየሁኝ። በዛ ውስጥ ስለ አሜሪካ ተማርኩ፣ ስለ አሜሪካን ቫሊዩስ ተማርኩ። አሜሪካኖች በጣም ስራ እንደሚወዱ መሯሯጥ ነው የአሜሪካ ኑሮ፣ አንቺ ታውቂው ይሆናል እና በቃ አቺቭ ማድረግ አቺቭ ማድረግ አቺቭ ማ ፕራዮሪታይዝ እንደሚያደርጉ ትማሪ አለሽ እና ሰውን መዳር ሰውን ማዳር። ጃፓኒዝን ደግሞ በጃፓኒዞች የምትማሪ ስለ ቤተሰብ ያላቸው ክብር ስለ

ታላቅ ስለማክበር ምንም ጊቭ አፕ ለማድረግ አሁን የጃፓኒዝ ፊልሞችን ከአቶ ፊልሞችን ብታይ ዋናው ፕሮታጎኒስቱ ሁልጊዜ ምንም ቢሆን እግሩ ቢሰበር ምን ቢሆን በቃ እነፈር ይሰራል። ሁልጊዜ ወደፊት ወደፊት እየሄደ ጎል ማኮምፕሽ ያደርጋል። ይሄ የጃፓኒዝን ቫሊው ካልቸራል ቫሊው ያስተምራል። ልክ ነዛ ያው የሰውን እንደምንማር የእኛንም

የራሳችንን ደግሞ ማክበር፣ የራሳችንን ካልቸራል ቫሪዎች ማክበር፣ የራሳችንን ባህሎች የተለያዩ ባህሎቻችንን ማክበር እና ሰለብሬት ማድረግ አለብን ብዬ አምናለሁ። ከሃምሳ ስድስት ዓመታት በፊት በስቲቭ ዲትኮ እና ስታንሊ ለመጀመሪያ ጊዜ የተጻፈው ስፓይደርማን የተሰኘው ልዕለ ጀግና ገጸ ባህሪ ከትውልድ ትውልድ እየተላለፈ ዛሬም ድረስ በዓለም ዙሪያ የሚገኙ ህጻናት ገጸ ባህሪውን መምሰል ይመኛሉ።

በስርዓት እንደሚለው የዚህ ምክንያቱ ሱፐርማን ከማስደሰት በተጨማሪ ማንነትን የመቅረጽ አቅም ስላለው ነው እነዚህ ጀግንነት የጀግንነት ስራዎች ወይም ትሁትነትን ወይ ሰው መርዳትን ወይ ደግሞ ብዙ ብዙ ቦታ መድረስን አኮምፕሊሽ ማድረግ የሚችሉት እኛን የሚመስሉ ሰዎች አይደሉም ሌሎች ናቸው ለሚለው ሀሳብ ውስጣችን ይቀረጻል እና

እኛ ልክ እንደነሱ መሆን አለብን እዛ ቦታ ለመድረስ ብለን ማመን እንጀምራለን። በተለይ በልጆች በጣም ትልቅ ነገር ነው። ይሄ ሁሉ የሚፈጠረው የራሳችንን ተንጸባርቆ ሳናይ በሌላ ታሪኮች ውስጥ ወይ ደግሞ እኛ አሁን ኢትዮጵያዊ ዶክተር ካላየ ዶክተር መሆን የሚቻል አይመስለም። ኢትዮጵያዊ አትሌት ካላየ አትሌት መሆን የሚቻል አይመስለም። ይቀረጻል ምን ምን መሆን እንደምንፈልግ በልጆች ለተ እና

ይሄንን ማስፋት መቻል አለብን። የራሳችንን ባህል የራሳችንን ማንነት ልክ ራሳችን እንደሆነ ብዙ ነገሮች ማድረግ እንደምንችል ማሳየት መቻል አለብን። ብስራት ከአምስት ዓመት በፊት ያቋቋመው ኢታን ኮሚክስ የተሰኘው ተቋም ከጀንበር በተጨማሪ ዙፋንና ሐዊ የተሰኙ ልዕለ ሀያል ገጸ ባህሪያትንም ከሌሎች የአፍሪካ ጸሀፍት ጋር በመሆን አሳትሞ ለገበያ አቅርቧል።

በተለይ ዙፋን የተሰኘው የሳይንስ ልብ ወለድ ይዘት ያለው ሰንስዕል ወይም ኮሚክ መጽሐፍ ከሌላ ዓለም የመጡ ባዕድ ፍጥረታት አፍሪካን በወረሩበት ወቅት እንዴት አፍሪካውያን ተባብረው አህጉራቸውን እንደሚያድኑ የሚተርክ ሲሆን የአድዋን ታሪክም በውስጡ ይዟል። ኢትዮጵያውያን ከጥንቅ እስከ ጥንቅ አብሮ ሰጥተው ከኢጣሊያን ኮሎናይዜሽን እንዲሸል እንዳረጉት ለሚል አድርጌ የኢትዮጵያን ታሪክ በሳይፋ

ተረክ አቀረብ እና ስፖንስም በጣም ደስ የሚለው በሆሊውድ ፊልሞች ስናይ ብዙ ጊዜ ሊያኖች አሜሪካ ነው የሚያርፉት። ለመጀመሪያ ጊዜ አፍሪካ ያርፋሉ ማለት ነው። በጣም በጣም ልክ ነሽ። እና የዛ ታሪክ ላይ የተለያዩ አፍሪካን ኔሽኖች ሀገሮች፣ ከታንዛኒያ ያለው ከናይጀሪያ ያለው ከሁሉም ያለው አብሮ መስራት ምን እንደሚመስል በልዩነት

አለመከፋፈል ለማስተማር በጣም ደስ የሚል ታሪክ በአማርኛና በእንግሊዘኛ ታትሞ ለሕፃናት ይቀርብ የነበረው ጀንበር አሁን ዓለም አቀፍ ገበያ ውስጥ መግባት እንዲችል ከሰፊ ልብ ትልቅ ህልም ተቋም ጋር በመሆን ፈረንሳይኛ ስፓኒሽ ስዋሂሊና ግሪክን ጨምሮ በ11 ቋንቋዎች እየተተረጎመ ሲሆን ይህም ኢትዮጵያን በዓለም መድረክ ለማስተዋወቅ አቅም እንዳለው ብስራት ይገልጻል።

እንደዚህ አይነት የአፍሪካን ጀግና ጀግናዎችን ታሪክ አንደኛ ማግኘት ራሱ በጣም ከባድ ነው። ከዛ በላይ ደግሞ ከኛ ከኢትዮጵያ አልፎ የኢትዮጵያን ባህል የኢትዮጵያውያንን ማንነት ደግሞ ለተለያዩ ሀገር ሰዎች በራሳቸው ቋንቋ ማስተዋወቅ ማለት

እንግዲህ በጣም ደስ የሚለው በጣም እነዚህ አመሰግናለው ጀንበርና ሌሎች አፍሪካዊ ልዕለ ሀያል ገጸ ባህርያት የሚገኙባቸው መጽሐፍት ከድህረ ገጽ ላይ ሽያጭ በተጨማሪ የኢትዮጵያ ህጻናት በነጻ እንዲያነቧቸው አዲስ አበባ በሚገኘው ወመዘክር ቤተ መጽሐፍት ይገኛሉ። ገጸ ባህሪያቱን በአኒሜሽን ፊልም እና በቪዲዮ ጨዋታዎች መልኩ ማቅረብ ደግሞ ቀጣዩ የብስራት ህልም ነው።

ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ታሪኩ ለሚስበው የምሽቱ የትምህርት ቅንብሯ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችን ነው።

ተከታዩ አሁን ሳምንታዊው ንግድና ምጣኔ ሀብት ነው። ኢትዮጵያ በተያዘው የበጀት ዓመት ሰባት ወራት ውስጥ ከውጭ ንግድ 2.7

ስድስት ቢሊዮን የአሜሪካ ዶላር ገቢ ለማግኘት አቅዳ ሁለት ቢሊዮን ዶላር ብቻ አግኝታለች። የንግድና ቀጠናዊ ትስስር ሚኒስቴር ሰሞኑን በሰጠው መግለጫ እንዳስታወቀው ለዚህም ምክንያቱ በአቅርቦት እጥረት፣ በዓለም ገበያ ፍላጎት መቀነስና እንዲሁም የኮንትሮባንድ ዝውውር የወጪ ንግድ ገቢ እቅዱ በሚፈለገው ደረጃ ሳይሳካ ቀርቷል ነው ያለው ሚኒስትሩ።

የአሜሪካ ድምጽ ያነጋገራቸው የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር አረጋሽ መቴና፣ ሚኒሶታ ክፍለ ግዛት እዚህ ዩናይት ስቴትስ ውስጥ የሚኒሶታ ዩኒቨርሲቲ የምጣኔ ሀብት መምህሩ ዶክተር በዳሶ ታደሰ ግን መንግስት የሰጠው ምክንያት አሳማኝነት የሚጎድለው ከሰላም እጦትና ከኢኮኖሚ ፖሊሲ ግድፈት የተነሳ ነው ሲሉ ይሞግታሉ። ደረጀ ደስታ ለምሽቱ ንግድና ምጣኔ ሀብት ቅንብሩ እንዲህ አሰናድቶታል።

በዚህ ዓመት የአገር ውስጥ ፍላጎቷን አሟልታ ወደ 30 ሚሊዮን ኩንታል ስንዴ ወደ ውጭ እንደምትልክ ያስታወቀችውና ባለፈው ዓመት እስከዛሬ ታይቶ የማይታወቅ ከፍተኛ የውጭ ምንዛሪ ከቡና ንግድ ማስመዝገቧን የገለጸችው ኢትዮጵያ አጠቃላይ የወጪ ንግድ ገቢዋ መቀነሱን የንግድና ቀጠናዊ ትስስር ሚኒስቴር ሰሞኑን በሰጠው መግለጫ አስታውቀዋል። ባለፉት ስድስት ወራት የተገኘውም የወጪ ንግድ ካለፈው ዓመት ጋር ሲነጻጸር የ69 ከመቶ ቅናሽ ማስመዝገቡን፣ ይህም በአቅርቦት እጥረት፣ በዓለም አቀፍ ገበያ ፍላጎት መቀነስ እንዲሁም በኮንትሮባንድ ምክንያት የውጭ ንግድ

ድ ገቢ እቅዱ በሚፈለገው ደረጃ ሳይሳካ መቅረቱን ቀደም ሲል በሚኒስቴሩ የሚኒስትሩ አማካሪ አቶ መስፍን የካቲት 6 2015 ዓ ም መግለጻቸውን ከንግድና ቀጠናዊ ትስስር ሚኒስቴር ድረገጽ ያገኘነው መረጃ ያመለክታል። የብሔራዊ ባንክ ገዢ ዶክተር ኢናገር ደሴ ህዳር 29 2015 የበጀት ዓመቱን የሶስት ወራት አፈጻጸም ለምክር ቤቱ ባቀረቡበት ወቅት በተጠቀሰው ጊዜ ውስጥ ከውጭ ንግድ የተገኘው 977 ሚሊዮን ዶላር መሆኑን ጠቅሰው የገቢ ምርቶችን በተመለከተ ግን ከ36 ቢሊዮን ዶላ

በላይ መውጣቱን ይህም የወጪና የገቢው ንግድ ከፍተኛ ክፍተት እንዳለው ያመላከተ ነው ብለዋል። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር አረጋሹ መቴ ይህ የንግድ ሚዛን መዛባት በኢትዮጵያ ለረዥም ጊዜ የኖረ በመሆኑ እንዲህ በአጭር ጊዜ የሚስተካከል አለመሆኑን ይገልጻሉ።

የኢትዮጵያ የንግድ ሚዛን የተዛባ ነው። አሁንም በዛው እንደተዛባ ነው እየከፈለ ያለው በዚህ በአጭር ጊዜ በሰባት ወር አይደለም በአመትና በሁለት አመትም ሊስተካከል አይችልም። ከቅድ አንጻር ነው አሁን መንግስት ሪፖርት ያደረገው ንግድና ቀጠና ስትር ካቀድኩት አንጻር ያገኘሁት አነስተኛ ነው ወይም የቅዴን ሙሉ መፈሰን አቺቭ አላረቁም የሚለውን ነገር ነው አሁን ያወጣው እ የውጭ የሚላከውና ወደ ሀገር ውስጥ የሚገባው ለረጅም ጊዜ ምናልባትም ከላ አርባና ከዛበሪ አመታት የኢትዮጵያ

ሳይመጣጠም የቀረው እና የቅዱ ልዩነት ነው። አሁን መንግስት ቀንቶብኛል ያለው የብሔራዊ ባንክ ገዢውን ሪፖርት ያደመጠው ቋሚ ኮሚቴ በገቢና ወጪ ንግድ መካከል ያለውን የንግድ ሚዛን ከዚህ የበለጠ እንዳይሰፋ በትኩረት መስራት እንዲሁም የገንዘብና የፊስክል ፖሊሲዎች በጥብቅ ሊተገበሩ እንደሚገባ ማስገንዘቡ በወቅቱ ተዘግበዋል። በኢትዮጵያ የውጭ ንግድ ዙሪያ ሲነገሩ የቆዩ መረጃዎች ግን ከዚህ የተለየ ገጽታ ያላቸው ናቸው።

ለምሳሌ ኢትዮጵያ ቡና ወደ ውጭ መላክ ከጀመረችበት ጊዜ አንስቶ በ 2014 ዓ ም የላከችውን ያህል ከፍተኛ መጠን ያለው ቡና ልካና ከፍተኛ የውጭ ምንዛሪ አግኝታ አታውቅም። በ300 ሺህ ቶን ቡና 1.4 ቢሊዮን ዶላር አግኝታለች እየተባለ በመንግስት መገናኛ ብዙሀን እንደ ስኬት ሲነገር ቆይቷል። በሌላም በኩል ይህ የሆነው የብራዚል ቡና በድርቅና በውርጭ በመመታቱ ቀደም ሲል ከነበረው ጭማሪ በማሳየቱ ከፍተኛ የውጭ ምንዛሪ ሊገኝ ይችሏል የሚል መከራከሪያም ተነስቷል። ይህም ሆኖ ግን

በ2014 ከተመረተው የ652000 ቶን ውስጥ ለውጭ ገበያው የቀረበው 300000 የሚሆነው ሲሆን ከግማሽ በላይ የሚሆን ለአገር ውስጥ ፍጆታ የዋለ መሆኑ ተዘግቧል።

ይህ የውጭ ንግዱ በቋሚ መሰረት ላይ ስለ መቆሙና ከአገር ውስጥ ፍጆታዎች ጋር ስለመገናዘቡ ጥያቄዎችን ያስነሳል። ሰሞኑን በተያያዘው ዓመት የአገር ውስጥ ፍጆታን ሸፍኖ ለውጭ ገበያ ይቀርባል ከተባለው የስንዴ ምርትም ጋር ተመሳሳይ ጥያቄ የሚያነሱ አሉ። ዶክተር አረጋ የአገር ውስጥ ፍላጎትና ለውጭ ገበያ ይቀርባል የተባለውን ያነጻጽራሉ። ስንዴ መላክ የተጀመረው በአሁን ይሄ ሪፖርት ከወጣ በኋላ ነው።

እንዲሁም ትክክለኛ የስፖርት መደረግ ያለበት ነው ወይ ስንል እሱም ሌላ ጥያቄ ነው። ነገራችን ላይ የሀገር ውስጥ ፍላጎቱና አቅርቦቱ በማይጣጣምበት ጊዜ ሀገር ውስጥ ወደ ሰባት ሚሊዮን ቶን እንደ ይፈለጋል አገሪቱ ማምረት የምችለው ግን ወደ አምስት ነጥብ ሁለት ሚሊዮን ቶን ነው በአመት በጣም ከፍተኛ ንት አመረት እዚህ ጋር አምስት ነጥብ ሁለት ሚሊዮን ያ ማለት የአንድ ነጥብ ሚሊዮን ቶን የአቅርቦትና ፍላጎት ልዩነት አለባት ሀገር

የንግድና ቀጠናዊ ትስስር ሚኒስትሩ አቶ ገብረ መስቀል ጫላ ወደ ውጭ የሚላከው ይህ የስንዴ ምርት ከአገር ውስጥ ፍጆታ የተረፈ መሆኑን በመግለጽ ከዚህ እውነታ በተጻረረ እየቀረበ ያለው አስተያየት ሊታረም እንደሚገባ ማሳሰባቸውም በሚኒስቴሩ ደረገጽ ላይ ተመልክተዋል። በሚኒሶታ ስቴት ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር በዳሶ ታደሰ ግን በዚህ አይስማሙም። ምኞትና ተግባር የተለያየ ነው።

አይዲያው ጥሩ ነው። የኤክስፖርት ጣፋት፣ የኤክስፖርት ደስቲኔሽን ገበያዎችን ለማስፋፋት መጣር ጥሩ ነው፣ ግን ኤክስፖርት ማድረግ ሌላ ነገር ነው። ጥረት ይጠይቃል። የሀገር ሰላምን ይጠይቃል። ሰውና ሰራተኛው በስራውን እንዲወድና እንዲቀጥል ማድረግ ያስፈልጋል። ውጭ ምንዛሪ ገቢ መቀነስ ለእኔ በኢኮኖሚክስ ስመለከተው ከሚገርም ወይም የሚደንቅ ነገር አይደለም።

አብዛኛው የኢትዮጵያ ፓርት ያለመረጋጋት ያለበት ሁኔታ ስለሆነ ይሄ ከሀገር ውስጥ ነው። ከውጭ ሀገር ደግሞ በዛ

ባለመረጋጋት የተነሳ የተለያዩ ሀገሮች የተለያየ ማዕቀብ ለማድረግ እና ይሄ የውጭ ገቢ ምንዛሪ ሊቀንስ ሊያደርግ ይችላል። ከሁሉም በላይ አንደኛ ምርት ይቀንሳል፣ ሁለተኛ ደስቲኔሽን ምርቱን የሚልኩበት ሀገር ይቀንሳል፣ ሶስተኛ፣ ይልኩት የነበረው ፕሮዳክት አይነት አማውንቱ ሊቀንስ ይችላል እና ከዚህ የተነሳ ሎጂስቲካል ፖለቲካል ኢሹስ ተደማምረው የሀገሪቱን የውጭ ምንዛሪ የውጭ

ንግድ ገቢ ሊቀንሱ ይችላሉ። የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪና የኤክስፖርት ኮሚቴው አስተባባሪ አምባሳደር ግርማ ብሩም ኢትዮጵያ በዘንድሮው ዓመት የአገር ውስጥ ፍጆታዋን ሸፍና ሰላሳ ሁለት ሚሊዮን ኩንታል ስንዴ ለውጭ ገበያ የማቅረብ አቅም አላት ማለታቸው ተዘግበዋል። በሚኒሶታ ስቴት ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር በዳሶ ታደሰ ይህ ምኞት ነው ይላሉ። ተስፋቸው ምኞታቸው ፕራክቲካል ቢሆን ደስ ይለኛል። ግን አንድ ኢኮኖሚስት ማየት የምፈልገው ዴታ ነው ፋክት ነው ሪፖርት

ወይም ሚኒስትሩ ወይም የአንድ የሀገሪቷ ባለስልጣን ያሉትን ሳይሆን ያስቀመጡትን ሪፖርት ነው ማየው። ለምሳሌ ከእንዴን ጀምር አብዛኛው የኢትዮጵያ

ህዝብ እየተራበ ነው፣ በቂ ምግብ የለውም እና ስንዴን ኤክስፖርት ልናደርግ ተዘጋጅተናል ማለት ትንሽ ይቸግራል። ምናልባት ቡና ኤክስፖርት እናደርጋለን ቢሉ እና ቢቀጥሉበት ወይም ያንን ኤክስፖርት ጨምረናል ቢሉ የሚመስል ነገር ነው። ምክንያቱም ቡና ቤዚክ ኮንሰምሽን አይተም አይደለም፣ ኔሴሲቲ አይተም አይደለም ምግብን የመሰለ ነገር ግን ኤክስፖርት እናደርጋለን ማለት ህዝቡ በልቶ የሚያድረውም በቂ መጠን ያለ

ፕሮዳክሽን አለ ማለት ግን ፋክቱ የሚያሳየው ሌላ ነው። ህዝቡ እየተራበ ነው። ከዶክተር በዳሶ ሀሳብ የተለየ አቋም ያላቸው ዶክተር አረጋ መንግስት የአገር ውስጥ ፍጆታን ሳያሟላ ምርትን ወደ ውጭ መላኩ ችግር አለመሆኑን ገልጸው አገር ውስጥ ስለተረፈ ነው ወደ ውጭ የሚላከው የሚለውን እንደማይቀበሉ ይገልጻሉ።

ሰዎች መላክ የነበረባት ወይ ዶላር ያስፈላጊ ያስፈልገናል የውጭ ምንዛሪ ያስፈልገናል? አዎ በጣም ያስፈልገናል። መሰረታዊ የሆኑ ነገሮችን ከውጭ ስለምናስመጣ መድኃኒት እናስመጣለን፣ ነዳጅ እናስመጣለን፣ ማዳበሪያ ማስመጣት አለብን። ስለዚህ ዘንድሮ እንደምንም ብለን ወደ ውጭ ልከን ከርሞን ሌላ ጥሩ ምርት ሊያስመርተን የሚችል ግብአት ማግኘት ከሆነ ዓላማው ወደ ውጭ መላኩ ስህተት ነው እያልን

የሀገር ውስጥ ምርት ስለተሟላና ፍላጎት ስለተሟላና የተትረፈረፈ ምርት ስላለን ነው የሚለው ግን በጨረሻ አያስኬድም። እንደዛ ቢሆን ኖሮ ሀገር ውስጥ ዋጋ ልዩነቱ እንዲከፍት ባላለ ነበር። ዋጋ ግሽበቱ በአሁኑ ር ወር ላይ ራሱ ያን ያህል ባልደረሰ ነበር። የሀገር ውስጥ ገበያ ዋጋውም የስንዴን ራሱ እንኳን በተወሰነ በከፍ ዓመታ እየጨመረ ነው ያለው አሁን ላይ የሚተዋሉት ነገሮች ደግሞ የመንግስት ግዢ ትክክለኛውን ገበያ መር በተከተለ መልኩ ገዝቶ ቀደም ለመሮዎች እየላከ ያለው ነው የሚያመለክ

ይነገሩ ምናቱም የስንዴ ኢንፎርማል ግብይት እየተከሰረ ነው። የተወሰኑ አካባቢዎች ነገሮች አሉ። አድማጮች፣ በዚህ ዘገባ ዙሪያ የምጣኔ ሀብት ባለሙያዎች በማነጋገር ያቀረብነው ዘገባ በዚሁ አላበቃም። ከመንግስት ባለስልጣናትም ያገኘነውን መረጃ አካተን ቀሪውን ዝግጅት ወደፊት ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።

ደረጀ ደስታንና እንግዶቹን ወቅታዊ ትኩረት ለሚሹት ርዕሰ ጉዳዮች ላይ ላተኮረ ቅንብሩ አመሰግናለሁ። አድማጮች አሁን ወቅታዊ ማሳሰቢያለን። ያለን በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን።

የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን።

በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ክቡራትና ክቡራን አድማጭ ተመልካቾቻችን ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ለምሽቱ የመጨረሻ ወዳደረግነው ቅንብር ልውሰዳችሁ።

በዚህ ቅንብር ወደ ጎረቤት ኬንያ ነው የምንሻገረው። ግዙፎቹ የኬንያ የአበባ እርሻዎች በፀሐይ ብርሃን ኃይል መጠቀም ጀምረዋል ይላል። የኬንያ ጽጌረዳና ኮርኔሽን አበባዎች አምራቾች የአየር ንብረት ለውጥን ለመታገል በፀሐይ ብርሃን ኃይል መጠቀም ጀምረዋል። ይህም በተመለከተም የተሰናዳው ከተያያዘው ፋይል ጋር ይከታተሉ ይለናል ጁማ ማጃንጋ ከኬንያ ናኩሩ ወረዳ ያጠናቀረውን የዚህን ዘገባ ዝርዝር

ቆንጅ ታየ ባሰናዳችው ተከታዩ ቅንብር ነበር። አግሪ ፍሎራ ኬንያ በተባለው ናኩሩ ወረዳ ውስጥ የሚገኝ የአበባ ማምረቻ ሰራተኛው በስራ ብዛት ተጠምዶ ሲሯሯጥ ይታያል። የፍቅረኞች ቀን ቫለንታይንስ ዴይ ዋዜማ ነበርና ጊዜው በየዓመቱ ለዓለም የአበባ አምራቾች እጅግ ስራ የሚበዛበት ጊዜ ነው።

ኬንያ በየዓመቱ ወደ ውጭ በምትልከው የአበባ ምርት ብዙ መቶ ሚሊዮን ዶላር ገቢ ታገኛለች። በዚያው ልክ ደግሞ የአበባ ኢንዱስትሪው የተፈጥሮ አካባቢውን በመበከል እየተወነጀለ ነው። የተፈጥሮ አካባቢ አያያዝ ተከታታይ የሆኑት ኤሊዛቤት ኪማኒ እንዲህ ሲሉ ያስረዳሉ። ኢንዱስትሪ ሃዝ ቢን አንደር ኤ ሎት ኦፍ ስክሩቲኒ ቦት ሎካሊ

we've had to deal with a lot of issues of environmental pollution የኢንዱስትሪው አሰራር በሀገር ውስጥም በዓለም አቀፍ ደረጃም ብዙ ክትትል እየተደረገበት ነው። የተፈጥሮ አካባቢ ብክለት፣ የሰራተኞች ሰብዓዊ መብት ጥሰት ችግሮችን እየተመለከትን ነው።

የተፈጥሮ አካባቢ ጥበቃ ተሟጋቾች የአፍሪካ ኢንዱስትሪዎች ወደ አረንጓዴ የኃይል ምንጭ የመዞር እድል እንዳላቸው ይናገራሉ። ሪቻርድ ሞናንግ የተባበሩት መንግስታት ድርጅት የተፈጥሮ አካባቢ ቢሮ የአፍሪካ ክፍል ኃላፊ ናቸው። እንዲህ ሲሉ ነው የሚያስረዱት ፎከስ ኦን ሊቨርጂንግ

ይህም በፀሐይ በውሃና ከመሬት ውስጥ ሙቀት በሚገኝ ጂኦተርማል በሚባለው ንጹሕ የኃይል ምንጭ መጠቀም ማለት ነው። የአበባ ኢንዱስትሪውን በተለይም የኬንያን የአበባ ኢንዱስትሪ ስንመለከት ንጹሕ ኃይል ምንጭ መጠቀም ጀምረዋል። የኬንያ የአበባ አምራቾች የካርቦን ልቀትን ለመቀነስና የአየር ንብረት ለውጥን ለመታገል በሚል በቅርብ ዓመታት ለመብራትና

ለተለያዩ መጠቀሚያ መሳሪያዎቻቸው የፀሐይ ብርሃን ኃይል መጠቀም መጀመራቸውን ይናገራሉ። ቻርልስ ሙለምባ የአግሪ ፍሎራ ኬንያ ዋና ስራ አስኪያጅ ናቸው። እንዲህ ሲሉ ነው የሚያስረዱት። የፀሐይ ብርሃን ኃይል በመጠቀም ከእርሻ ስራችን ወደ ከባቢው የሚመጣውን የካርቦን ዳይኦክሳይድ መጠን ለመቀነስ በመሞከር ላይ ነን።

ከፀሐይ ብርሃን በሚገኝ ኃይል በመጠቀም በየወሩ ወደ ከባቢው የሚወጣውን የካርቦን ዳይኦክሳይድ መጠን በ52 ቶን ለመቀነስ እንችላለን የሚል ግምት ይዘናል። ይህም በዓመት 600 ቶን ካርቦን ዳይኦክሳይድ ማለት ነው።

በፀሐይ ብርሃን ኃይል መጠቀማቸው ወጪያቸውን እንደቀነሰላቸው የአበባ አምራቾቹ ይናገራሉ። ራፋኤል ኬፕቲስ በኬንያ ሪፍት ቫሌ ክፍለ ግዛት የሚገኘው ሲያን ፍላወር ግሩፕ የተባለ የአበባ አምራች ኩባንያ የፋይናንስ ኃላፊ ናቸው። ኦር ኖርማል ኮስት ኦፍ ፓወር ፎር ኦር ኦል ፋርምስ ሬንጅስ ቢትዊን 90 ሺህ ዶላር ቱ 100 ሺህ ዶላር አ ማንዝ

ለሁሉም እርሻዎቻችን በወር የምናወጣው ወጪ ከ90 ሺ እስከ 100 ሺ ዶላር ይሆናል። አሁን እንደምናየው ከሆነ የዚያን ወጪ 40 ከመቶውን ማለትም በወር 40 ሺ ዶላር ገደማ እየቀነስን ነው።

ታዲያ እንደ አግሪ ፍሎራ ያሉት የአበባ አምራች ድርጅቶች የኃይል ምንጫቸውን ወደ ፀሐይ ኃይል ለማዛወር ጥረት እያደረጉ ቢሆንም የሚያገኙትን ኃይል ሁሉንም የማከማቸት አቅሙ ደግሞ የላቸውም። የኢንዱስትሪው ባለስልጣናት እንደሚናገሩት ይህ የሆነበት ምክንያት

ከምችታቸው በብሔራዊው የኤሌክትሪክ ኃይል ማከማቻና ማከፋፈያ ላይ እንዲቀመጥ የሀገሪቱ ሕግ ስለማይፈቅድ ነው። የተፈጥሮ አካባቢ ደህንነት አዋቂዎች ታዲያ የአፍሪካ መንግስታት የፀሐይ ኃይል በይበልጥ ጥቅም ላይ እንዲውል ማበረታታት እንዳለባቸው ነው የሚያሳስቡት። እንደገና የመንግስታቱ ድርጅት የተፈጥሮ አካባቢ ጥበቃ ፕሮግራም የአፍሪካ ክፍል ኃላፊው ሪቻርድ ሙናንግ ያስረዳሉ።

investing in clean energy and specifically solar and making their full operation 100% solar የጠቀስከው የአበባ ኢንዱስትሪ ና በንጹህ የኃይል ምንጭ ላይ በተለይም በፀሐይ ብርሃን ኃይል መዋለ ነዋይ አፍስሶ መቶ በመቶ እንዲጠቀምበት ሲፈለግ አሁን የሚሰራበትን ትቶ ወደዚያ ማምራቱ እንደሚሻል ማየት አለበት።

ከፀሐይ ብርሃን የሚገኘው የኤሌክትሪክ ኃይል የሚጠይቀው ወጪ እርካሽ መሆኑ ኢንዱስትሪው በተለይ እንደ ሰሞኑ እንደ ቫለንታይንስ ዴይ ወይም የፍቅረኞች ቀን በመሳሰለው ጊዜ የበለጠ ትርፍ እንዲያገኝ ይረዳዋል። ኢቮኒ ታይሮፕ ናይሮቢ ውስጥ የሚሰሩ የአበባ ኢንዱስትሪ ጉዳይ አዋቂ ናቸው።

ቫለንታይንስ ዴይ ለአበባ ኢንዱስትሪው በጣም ትልቅ ቀን ነው። ይህ የፍቅረኞች ቀን ለአበባ አምራቾች ደግሞ ትልቅ ሽያጭ የሚከናወንበት ጊዜ ነው። እናም ሸማቾች ስለ አካባቢ ጥበቃና ስለ አየር ንብረት ለውጥ በይበልጥ እያወቁ በሄዱ መጠን የአበባ አምራቾችም በአረንጓዴ የኃይል ምንጭ እንዲጠቀሙ እንደሚበረታቱ የተፈጥሮ አካባቢ ጥበቃ ተሟጋቾች ይናገራሉ።

እንጂ ታየን ለቅንብሮ አመሰግናለሁ። ክብራትና ክቡራን አድማጭ ተመልካቾቻችን ለማክሰኞ ምሽት ያዘሰን አዳናቸውንም በዚሁ ማጠናቀቃችን ነው። ያስተናገድኳቸው አሉላ ከበደ አቀናባሪያችን ብርሃን ኃይሉ። አሁን ደግሞ ተተኪው ስርጭት መሐንዲሳችን ኮርኔሊስ ነው። የምሽቱን ቅንብሮች እንግዲህ በዚሁ እናበቃና ቀጠሮ ሰተን እንለያያለን። ነገ ከምሽት ሶስት ሰዓት ላይ እንመለሳለን። በዴ በኩል ሰላም ደናደሩ Thank